ማህደረ ዜና። የኢትዮጵያ መንግሥት ባለፈው መስከረም ማብቂያ የደነገገው የአስቸኳይ ጊዜ አዋጅ ባለሥልጣናቱም ሰሞኑን በተደጋጋሚ እንደሚሉት ሀገሪቱን ለማረጋጋት የሕዝቧን ሰላም፣ የዕለት ከዕለት እንቅስቃሴውንም ለማስከበር በእጅጉ ጠቅሟል። የመንግሥት ባለሥልጣናትን መግለጫ የተከታተሉ ኢትዮጵያውያን አንድ ቀላል ጥያቄ ያነሳሉ። አዋጁ ወር ባልሞላ ጊዜ ሀገር ህዝብን ካረጋጋ ከእንግዲህ ምን ይፈይዳል እያሉ የሰብአዊ መብት ተሟጋቻዎች ተቃዋሚ ፖለቲከኞችና የፖለቲካ ተንታኞች ደግሞ የመንግስት ባለስልጣናትን መግለጫ ይቃረናሉ። የህዝብን መብት እንቅስቃሴ በአዋጅ እያፈኑ የህዝብ የዕለት ከዕለት እንቅስቃሴ ተመልሷል ሀገር ተረጋግታለች የሚባልበት ተጠየቃዊ ምክንያት የለም ባዮች ናቸው። እነሱ አዋጁ፣ እርምጃና ተቃውሞው የዛሬው ዝግጅታችን ትኩረት ነው። ላፍታም አብራችሁን ቆዩ። ቫይበር፣ ዋትሳፕ፣ ፌስቡክ፣ ትዊተር እያሉ የማህበራዊ መገናኛ ዘዴዎችን ይዘርዝሩ። ብዙዎቹም ወትሮም ለአብዛኛው ኢትዮጵያዊ ብልጭ ድርግም የሚል ነበር አገልግሎታቸው። አሁን ደግሞ ኢትዮጵያ ለዘመናዊው የኢንተርኔት አገልግሎት ባዳ ከምትሆንበት ደረጃ ላይ የደረሰች መስላለች። የስልክ መስመር ለማግኘት ትዕግስት፣ ጠቀም ያለ ወጪም ረጅም ጊዜ መጠበቅ፣ ደጋግሞ መደወል ግድ ነው። ተፈላጊውን ሰው ወይም መስመር ሲያገኙ እፎይሉ ይሆናል። ግን እንዳይሳሳቱ፣ ሌላ ፈተና አለና ስልኩ በጣም ይቆራረጣል። እስኪ እንደገና ይጀምሩልኝ አይነት ፈተና ወይም እነዚህ እርምጃዎች ይሰሙኛል ዶክተር አይነት ግድ ይላል ይላሉ። አዲስ አበቦች፣ የአስቸኳይ ጊዜ አዋጁ ግድ የሚለው ብዙ ነው። አላማ አስፈላጊነቱ፣ ማወዛገቡም እንደቀጠለ ነው። የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ እንደሚሉት መንግስታቸው ብዙ ገደቦችን የጣለውን አዋጅ የደነገገው ፀጥታ ለማስከበር ግድ ስለሚለው ነው። ጥፋት ላይ የተሰማሩ ወገኖች የምታያቸው አዲስ አበባ ፖሊስ ዱላ የያዙ ፖሊሶች አያስቆሟቸውም። በምን እናስቆሟቸው? ፋብሪካ የሚያቃጥሉ የተደራጁ ቡድኖችን ዱላ በያዘ ፖሊስ፣ መበርበሪያ ትዕዛዝ በሚያወጣ ፖሊስ ልናስቆም አንችል። ስለዚህ በተለመደው የህግ ማስከበር መንገድ ልንፈታው ስለማንችል ለተወሰነ ጊዜ ሰብሰብ ያለ አቅም ኖሮ ለመፍታት የሚያስችል ስራ እንስራ ተብሎ ነው ይሄ አዋጅ የታወቁት የፖለቲካ ትንታኝ አቶ ቻላቸው ታደሰ ግን መንግስት በይፋ የሰጠውን ምክንያት አይቀበሉትም። ይሄ መንግስት እጅግ ከፍተኛ ቁጥር ያለው ሰራዊት ያለው ነው። በተለያዩ ክልሎች የጦር ሰፈር ያለው ጦር ሰራዊት ያለው መንግስት ነው። የፌዴራል ፖሊስ በማዕከልና በተለያዩ ክልሎች የጦር ሰፈር አለው። ክልሎች የራሳቸው ክልላዊ ፖሊስ አላቸው። በተመሳሳይ መንገድ ክልሎች ልዩ ፖሊስ የሚባል ልዩ ኃይል የሚባል አላቸው። በዚህ መጨ ከዚህ ያልፍ ስቴት ደግሞ ሚሊሻ የሚባል ደግሞ ኃይል አለ። ይሄ መንግስት ንብረት ውድመትን ያውም የውጭ ንብረቶችን ውድመት እንዳይደርስባቸው ለመከላከል በቂ ኃይል አለው። እንግዲህ ምናልባት ይህን አስቸኳይ ጊዜ አዋጅ ለማወጅ ስለተፈለገ አንዳንድ ለቀቀ የተደረጉ ነገሮች ይኖራሉ። በተለያዩ አካባቢዎች ላለፈው አንድ አመት ያክል ጊዜ ለተቃውሞ አደባባይ የወጣውን ሕዝብ ያሰባሰበው ብዙዎች እንደሚስማሙበት የመብት ጥያቄ ነው የመሬት ባለቤትነት፣ የአስተዳደር የመካለል፣ ፍትሐዊነት፣ የእኩልነት፣ የሰብአዊና የዲሞክራሲያዊ መብቶች ጥያቄ። የፖለቲካ ተንታኞች እንደሚሉት ከደቡብ ኮንሶ ጥግ እስከ ሰሜን ጎንደር ጠረፍ የደቡብ የኦሮሞና የአማራ ህዝብ ላነሳው በርካታ ግን ተመሳሳይ ጥያቄ መንግስት እስካሁን ተገቢ መልስ አልሰጠም። የመብት ተሟጋቾች እንደሚሉት ደግሞ መንግስት ለህዝቡ ጥያቄም ተገቢውን መልስ ከመስጠት ይልቅ ጸጥታ አስከባሪዎቹን እያዘመተ ያልታጠቁ ሰልፈኞችን መግደል፣ ማቁሰል፣ ማሰር፣ ማፈኑ ነው የተካነበት። ህዝባዊ ተቃውሞው ከተቀሰቀሰበት የአስቸኳይ ጊዜ አዋጅ እስከታወጀበት እስካለፈው መስከረም ማብቂያ ድረስ በሺ የሚቆጠሩ ሰዎች ተገለዋል። በብዙ ሺ የሚቆጠሩም ታስረዋል። የደረሱበት ያልታወቀውን የቆጠራቸው የለም። የመንግስት ባለሥልጣናት ለሕዝቡ ጥያቄ ተገቢውን መልስ እንዲሰጡ፣ ይህ ቢቀር ማስገደል ማሳሰራቸውን እንዲያቆሙ የመከሩም የጠየቁም ያሳሰቡም ያስጠነቀቁም መንግስታት፣ ማኅበራት፣ የመብት ተሟጋቾች ድርጅቶች፣ ፖለቲከኞች፣ ጋዜጠኞችም ነበሩ። የመንግስት ካድሬዎች አጸፋ ግን እውነትን የዘገቡ ስህተትን ወይም ስህተት የመሰላቸውን የጠቆሙ ጋዜጠኞችን፣ የመብት ተሟጋቾችና ፖለቲከኞችን በሐሰት መወንጀል፣ ማስፈራራት፣ መገናኛ ዘዴዎችን ማፈን፣ መካሪ ዘካሪ አስጠንቃቂዎችን ማኪያኪያስ፣ የመንግስትነት አቅም የሌላቸውን ማኅበራት፣ ድርጅቶች ወይም ግለሰቦችን መወንጀልን የፈቀዱት የፍልስፍና ፕሮፌሰር ዳኛቸው አሰፋ ወትሮስ ቢሆን መንግስት መቼ የሚመከር ሆነና? ይላሉ። ይመከርበታል እንጂ እኔ እስኪ የሚገባኝ በአንድ ግድ አድርጌ ልንገርህ፣ ይሄ መንግስት በእንደኔ አይነት ዜጋዎች የሚመከር አይደለም፣ የሚመከርበት መንግስት ነው። ይሄን እነግርሃለሁ እና እኔ ሁለተኛውን ሚና እየተጫወትኩ ነው። መካሪ ግን ልሆን አልችልም። ጆሮ የላችሁም ይላሉ፣ አታዳምጡ። እኔ ድሮውንስ ማን ጋበዛ አዳምጠኝ ብሎ እኔ እኮ ይገርመኛል። ኦፖዚሽን ብሎ እንዲሚዋሩ በጣም ነው የሚያናል የምንላችሁን አትሰሙ ምናምን እንደዚህ ያለ እኔ ህዝቡ በትክክል ያገኘ ይመስለኛል። ህዝቡ ጥያቄዎችን አቅርቧል። የህዝብ ጥያቄን ይዘን ተሸክመን ብንንቀሳቀስ ይሻላል። የአስቸኳይ ጊዜ አዋጁ የህዝብን የወትሮ እንቅስቃሴ ወደ ነበረበት መልሶ ሀገርም አረጋግቶ ይሆናል። የመንግስት ባለስልጣናት እንደሚሉት ግን ህዝብ በአደባባይ መሰለፍ አይደለም፣ ምልክት እንኳን ካሳየ ወንጀለኛ ነው። ከጻፈም፣ ካነበበ፣ መገናኛ ዘዴዎችን ካዳመጠ ወንጀለኛ ነው አዋጁ በቀድሞ የህዝባዊ ወያኔ ሀርነት ትግራይ አንጋፋ ታጋይ ለአቶ አስገደ ገብረስላሴ የቆየ ትዝታን አይቀሰቀሰባቸውም። የደርግ ዘመንን መጥፎ ትዝታ ከደርግ ቅረም ሁለት አዋጅ ከዛም በኋላ ከመጡት አዋጆች ተነሳ። በዛ ወቅት ከአንድ ሰው ላይ አይሄድም፣ በቡድን መሄድ አይፈቀድም፣ መደራጀት አይፈቀድም፣ ፕሬስ አይፈቀድም። አሁንም የታወጀው ያ ነው። ኮማንድ ፖስት ወታደራዊ ማዘዣ ማዕከል ማለት ነው። እና የድሮ አዋጅ ለሚያውቁ ሰዎች ተመልሰን መጣን የሚል አስተያየት በብዙዎች የሚታይ ነው። ግን ስጋቱም አለ ወዴት ነው የሚሄደው ያለም የሚል ጠቅላላ ኢንፎርሜሽን ተዘግቷል። የኮሚኒኬሽን ሚኒስትር አቶ ጌታቸው ረዳም ዛሬ እንዳሉት ግን አዋጁ ገቢር ከሆነ ወዲህ ግድያም፣ መፈናቀል ጥፋትን አስቁሟል። ዋናው ነገር የአስቸኳይ ጊዜ ሁኔታ አዋጅ አሁን ባለንበት ሁኔታ የዘፈቀደ ግድያን አስቁሟል። በዘፈቀደ ሰዎች ከቤት ንብረታቸው የተሰናቀሉበትን ሁኔታ አስቁሟል። ተቋማት፣ የኢንቨስትመንት እንቅስቃሴዎች አላግባብ የሚቃጠሉበት ሁኔታ አስቁሟል። ዜጎች በሰላም የሚንቀሳቀሱበት ሁኔታ ፈጥረዋል። ይህ ነው ለኢትዮጵያ መንግስት ትልቁ ጠቀሜታ። ኢትዮጵያ ሕዝብ ይህን ነው የሚፈልገው። ግን ገዳው ማን ነበር? የፖለቲካ ትንታኝ ቻላቸው ታደሰም ገለልተኛ ወገን ሳያጣራው ገዳይ፣ ዘራፊ፣ አሳሪ፣ አጥፊውን ማወቅ በእርግጥ አይቻልም። የአስቸኳይ ጊዜ አዋጁ ደግሞ ወትሮም የማይታወቀውን ይበልጥ ያዳፍነዋል። ገለልተኛ የሆነ ምርመራ ስላልተደረገ ንብረቶች ለምን ወደሙ? በማን ወደሙ? ግድያዎች በማን ተፈጸሙ? ለምን ተፈጸሙ? በየትኛው ኃይል? በማን አዛዥነት ማን ተጠያቂ ሆነ፣ በዚህ የሚሉት አጠቃላይ ምርመራ ሳይደረግባቸው ለሕዝብ ይፋ ሳይደረጉ ነፃ ምርመራ ሳይደረግ ነው ወደ አስቸኳይ ጊዜ አዋጅ የተገባው። አስቸኳይ ጊዜ አዋጅ ላይ እያለህ ደግሞ ገለልተኛ ካላቋቁመህ ነፃ ምርመራ ልታደርግ አይችልም። ቢደረግም ደግሞ ሙሉ በሙሉ ሜዲያ በተዘጋበት ሁኔታ፣ ሙሉ በሙሉ ፖለቲካ ፓርቲዎች በታፈኑበት ሁኔታ፣ ማንም አስተያየት መስጠት በማይችልበት ሁኔታ ገለልተኛ ምርመራ ማጣራት አድርጊያለሁ ብለህ ብትል ታማኒነት አይኖረው። ስለዚህ እነዚህ ነገሮች ተዳፍ ነው ቀርተዋል። አሁን ከአሁን በፊትም ለብዙ ወራት ተዳፍ ነው ቀርተዋል። ለሚቀጥሉ ስድስት ወራት ይዳፈናሉ። በኢትዮጵያም የህዝብ ተወካዮች ምክር ቤት የቀድሞ ብቸኛ የተቃዋሚ ፓርቲ እንደራሴ አቶ ግርማ ሳይፎ እንደሚሉት አስቸኳይ ጊዜ አዋጁ የሰዎችን መብትና ነጻነቶች ይበልጥ ከማፈን ባለፍ የህዝብ ጥያቄን አይመልስም። አሁን በአስቸኳይ ጊዜ አዋጁ ሰው እንደፈለገ ላይናገር እንደፈለገ ላይጨፍ ይችላል። የፈለገውንም ላይ የሚችልበት ሁኔታ ሊኖር ይችላል። ይሄ ግን የበለጠ ቅሬታውን ያዳብርበት ካልሆነ በስተቀር አንዳንድ አስተያየት ሰጪዎች እንደሚሉት የአስቸኳይ ጊዜ አዋጁ ዘግይቷል በሚለው ያንስ ማ ነው እንዴት ቀደም ብሎ መሆን ነበረበት ነው እንደሱ እኮ የሚሉ በቴሌቪዥን እያሳዩ ነው። እና ደግሞ ባለሙያ ደግሞ የሚባሉትን ተንታኞች ደግሞ ሚዲያ ላይ እየቀረቡ የአስቸኳይ አዋጁ ኢትዮጵያ ውስጥ ብርቅ ነው ወይ? ፈረንሳይ አለ፣ አሜሪካ አለ። ስለዚህ ምን ችግር አለው የሚሉም ሰዎች አሉ። ምስምሌ እነሱ ሴራ አላደርግም ለማለት ዶክተር ዳኛቸው ያክሉበታል። ለተነሱት ጥያቄዎች ፖለቲካል እና ሕጋዊ መፍትሄ ከመፈለግ የተመረጠው አካሄድ ያው የሚሊተሪ አካሄድ ይመስለኛል። ነው እና ሰዎችን በጅምላ ማሰር፣ ሕገ መንግስቱ ላይ ያሉትን ነፃነቶች በሙሉ ገደብ መጣል፣ ነው ዋናው አላማው ይሄ ነው። አይደለም እንግዲህ ለጊዜያዊ ቢሆንም ለስድስት ወር ረዥም ጊዜ ነው። ግን ዋናው ምንድነው? ነው ለመጀመሪያ ጊዜ በሀያ አምስት አመት ውስጥ መንግስት እራሱን ከህግ ማዕቀፍ ውስጥ ያላቀቀበት ነው። መጀመሪያ ያንን እንወቀው። ማለት አይን ካል በኋላ ይረዳል አይረዳል። እነሱ ባላቸው የመገናኛ ብዙሀን የወረር ቶናል ሀገሩ እየተረጋጋ ነው ሊሆን ይችላል ለጊዜው። ግን እኔ ዘለቀታዊ ጥያቄዎችን በእንደዚህ ያለ መንገድ አይፈታም የሚል የጥ አቋም ነው ያለኝ። እሱ በጽሑፍም አቅርቤ ያለው የኢትዮጵያን ፖለቲካዊ ሁኔታ ከሩቅም ከቅርብም ከውስጥም ከውጭም ሆነው የሚከታተሉ ወገኖች በአንድ ነገር አንድ ይመስላሉ። ኢትዮጵያን ካለፈው ህዳር ጀምሮ የሚያብጠው ፖለቲካዊ ቀውስ ሀገሪቱን የኋሊት እንዳያሾራት ያሰጋል። የኢትዮጵያ ጉዳይ ያገባናል ባዎች በጋራ ካልጣሩ ለህዝብ ጥያቄ መልስ አይገኝም። ስጋቱንም ምናልባት ማዳፈን እንጂ ጨርሶ ማጥፋት አይቻልም። نگاش محمد نیم چرا سمت؟